የዩናይትድ ስቴትስ ተመራጭ ፕሬዚደንት ዶናልድ ትራምፕ ካቢኔያቸውን እያዋቀሩ ባሉበት በዚህ ወቅት አሜሪካውያንም ዓለምም እነማንን እያነሱ ለየጉዳዩ አውራ እንደሚያደርጉ በንቃት እየተከታተሉ ናቸው። የአሜሪካውያን የውስጥ ጉዳይ ብቻ ሳይሆን የዓለምም ስጋትና ትኩረት ከሆኑት ጉዳዮች መካከል የዓለማችን የአየር ንብረት መለዋወጥ የተፈጥሮ አካባቢ ጥበቃና የዓለማችን ግለት በእውኑ ወበቅ ውስጥ ያሉ ጥያቄዎች ናቸው፣ እጅግ አንገብጋቢ። በአንድ ወገን የአየር ንብረት ለውጥ ጉዳይ የሕይወት የራሷ በምድር ላይ የመቀጠልና የመቋረጥ የችግሮች ሁሉ አውራ ችግር ነው የሚሉ ከሽብር ፈጠራና ከጸጥታ እክሎችና ስጋቶችም በላይ የሚያስቀምጡታሉ። ሊሰጠው የሚገባት ትኩረትና ቅድሚያም በዚያው አያያዝ ሊሆን ይገባዋል ይላሉ እኒህ ተሟጋቾች። በሌላ በኩል ደግሞ የአየር ንብረት ለውጥ የሚባል ክስተት የለም፣ ቢኖርም አንገብጋቢ አይደለም፣ ቢኖርም የሰው ልጅ የፈጠረው ሳይሆን በተፈጥሮ በራሷ ዑደት የሚመጣ ነው የሚሉም አሉ። ሰሞኑን በተጠናቀቀውና ዶናልድ ትራምፕ አርባ አምስተኛው የዩናይትድ ስቴትስ ፕሬዚደንት ሊሆኑ በተመረጡበት ምርጫ ዘመቻ ወቅት አቋማቸውን ያሳወቁት ሚስተር ትራምፕ በአየር ንብረት ለውጥ መኖር እንደማያምኑ የተናገሩባቸው አጋጣሚዎች ጥቂት የሚባሉ አልነበሩም። በእርግጥ የአካባቢ ወይም የዓለም ሙቀትና ሌሎችም ስያሜዎች የሚሰጡት እንዲያውም ለቻይናውያን በቻይናውያን የተፈበረከ የቅዠት ወይም የቅጥፈት ወሬ ነው ብለው እንደሚያምኑም ተናግረዋል ተመራጩ ፕሬዚደንት ተመራጭ ፕሬዚደንት ትራምፕ እየሰጧቸው ካሉ የሰሞኑ ሹመቶች መካከል ለሀገራቸው የተፈጥሮ አካባቢ ጥበቃ ድርጅት ኢፒኤ አለቃነት የሰየሟቸው የኦክላሆማው ጠቅላይ ግዛት ጠቅላይ አቃቤ ሕግ ስካት ፕሪዩት የአየር ንብረት ለውጥ የለም ብለው ከሚያምኑ አሜሪካውያን አንዱና እንደውም ተሟጋችም ናቸው። ይህ የሚስተር ትራምፕ ሹመት ዛሬ ብዙዎችን እያነጋገረና እየፈተነ ያለ ውሳኔ ነው። እኒህ አቃቤ ሕግ ስካት ፕሪዩት የዓለማ የኦባማን የንጹሕ የኃይል ምንጭ ዕቅድ ለማስቀልበስ ክስ ከመሰረቱ የ27 ግዛቶች ባለሥልጣናት አንዱ ነበሩ። የዚያ እቅድ ሐሳብ የዩናይትድ ስቴትስን በካይ ጋዞች ልቀት በአውሮፓ የዘመን አቈጣጠር በ2005 ዓ ም የዛሬ ዐሥር ዓመት ማለት ነው በኢትዮጵያ አቈጣጠር በ1997 ዓ ም ከነበረበት ደረጃ በ32 ከመቶ ለማውረድ በኦባማ አስተዳደር የወጣና የዓለም የአካባቢ ጥበቃ ተሟጋቾችን ያስፈነደቀ ያሞገሱትም እንደሆነ ይታወቃል። እንግዲህ ዘንድሮ የዚያ እቅድ አውራ ጠላት እንዲያስፈጽመውም የሚጠበቀው መስሪያ ቤት መሪ ሆነዋል። እጣ ፈንታው ምን ይሆን? ይህንን የትራምፕን ሹመት አብዝተው የሚኮንኑ ሰዎች ስጋት የተመረጡ ፕሬዚደንት ከፍተኛ አማካሪ ይቅርታ፣ የተመራጩ ፕሬዚደንት ከፍተኛ አማካሪ ኬልያን ኮንዌይ ጣል ጣል ለማድረግ ለማስታገስ የሞከሩ ይመስላሉ ዛሬ በሰጡት ቃል ኮንዌ ሲናገሩ በትራምፕ አለም ከተቃዋሚዎችና ከተቺዎች ጋር መለማመዳቸውን ነው የሚናገሩት። ይህ ማለት አሁንም ቋሚ ዘመቻ የሚያደርጉ ሰዎች እንዳሉ ጠቁመዋል። ጠቅላይ አቃቤ ሕግ ፕሪቲ ከፍተኛ ብቃት ያላቸው የሙያ ሰው ናቸው። የኦክላሆማ ጠቅላይ አቃቤ ሕግ ሆነው በጎዝና የተረፉ ሰው ናቸው። ተመራጩ ፕሬዝደንት ያነጋገሯቸው ለቦታው የሚመጥኑ ብዙ ሰዎች ነበሩ። ቀልባቸው በጠቅላይ አቃቢ ሕግ ፕሩዊት ላይ አርፏል ብለዋል ኮንዌ። ሹመታቸው ይጸድቅላቸዋል ብለው እንደሚጠብቁም ተናግረዋል። ይህ የፕሩዊት ሹመት በቀጥታ የተጠበቀ ባይሆንም ተመራጭ ፕሬዚደንት እርሳቸውን የመሾማቸው ነገር ያስደምማቸው ቢሆንም ጨርሶ ያልጠበቁት አይነት ውሳኔ ግን አይደለም። ለብዙዎቹ የአካባቢ ጥበቃ ተሟጋጆች የብዙዎች ስጋት ግን የፓሪሱን የአየር ንብረት ስምምነት ጨምሮ አሜሪካ መሪ እንድትሆን የምትጠበቅባቸው ዓለም አቀፍ ጥረቶች እጣፈንታ ነው። የሚስተር ትራምፕ መመረጥ እንደተሰማ ሰሞን ወደ ካናዳ ዩኒቨርሲቲ ኦፍ ካልጋሪ ደውዬ የአየር ንብረት ጉዳይ ተሟጋቹን ሳይንቲስትና የዩኒቨርሲቲውን ተባባሪ ፕሮፌሰር ዶክተር ጌታቸው አሰፋን አነጋግሬ የነበረ ጊዜ እንዲህ ብለውኝ ነበር። አሁን እንዳልከው እነዚህ ነገሮች ቃል ይግቡ እንጂ አሁን እሳቸው ምናልባት ደግሞ ሰዎች በሚያስቀሙ ምጡበት ሰዓት ለምሳሌ የከሰል ድንጋዩን ኢንዱስትሪ በምታይበት ሰዓት ራሱ ኢንዱስትሪው እሳቸው ያን ቃል ይግቡ እንጂ የገበያው እና የዋጋ ፍላጎቱ በሚያዩበት ሰዓት ፍላጎቱ ሁለቱ አብሮ አይሄድም። አሁን የተፈጥሮውን ነዳጅን አበለጽጋለሁ ካሉ ራሱ አሁን እንኳን ባለው ዋጋ በምናይበት ሰዓት የፈለገው ነገር ቢያደርጉ የከሰል ድንጋዩን ገበያ ወይም ኢንዱስትሪ መልሰው ማምጣት አይችሉም። ስለዚህ የሚጣረሱ ነገሮች ነው እያወሩ ያሉት። በሌላው መልኩ ግን አስጊው ነገር አሁን የሽግግርና የርክክብ ፕሮግራማቸውን በምናይበት ሰዓት የአካባቢ ጥበቃ ባለስልጣንን ሽግግር ከኦባማ አስተዳደር ወደ እሳቸው እንዲያሸጋግር የሚመራውን ቡድኑን የሚመራ ሰው ሲሾሙ በጣም ለረጅም ጊዜ የአየርም ለውጥ የሚባል ችግር የለም ብለው የሚያምኑ ማይሮን ኢቨል የሚባሉ ሰው ናቸው። እና ይሄን አሁን እንዴት ነው የአካባቢ ችግሮች አውራ የሆነውን የአየር ንብረት ለውጥ የለም ብሎ የሚያምን ሰው የአካባቢ ባለስልጣን እንዴት ይደራጅ፣ ማን ይምራው የሚለውን ችግር እንዲመራ የመረጡ በምንበት ሰዓት ይሄ ስጋት ጎላ ያደርገዋል። ነገር ግን ጥሩነቱ ምንድን ነው በኦባማ ጊዜ ትልልቅ ስራዎች ከኢንዱስትሪውም ጋር ከምርምሩም ጋር ከህግም አንጻር ብዙ ስራዎች ተሰርተዋል። እነዛ ብዙ ስራዎች ደግሞ ፍሬ ማፍራት የጀመሩበት ብዙ አዳዲስ የስራ እድሎች የተፈጠሩበት ሆነው ታይቷል። እና ምናልባት እሳቸው እንደዛ ቢያደርጉም እሳቸው ወደ ኋላ ለመጎተት ቢሞክሩም አሜሪካ ወደኋላ ምናልባት ወደ ሶስተኛው የኢንዱስትሪ አቤት ወደምንለው የታዳሽ ኃይል ላይ የተመሰረተ የምጣኔ ሀብት ወደኋላ ኋላ እንድትቀር ያደርጋል የሚል ስጋት ያላቸው አሜሪካውያን እሳቸው አንድ ሲሆን አራት ዓመቱ እንዳይጨርሱ ሁለትም ቅድም እንዳልነው በፍርድ ቤትም ምክር ቤትም በጎዳናም የሚደረጉ ግፊቶች አሁን ያሉትን ነገር ወይም አስቀድሞ ያሉትን ነገር እንዳይፈጽሙት ሊያደርጋቸው ይችላል። ዶክተር ጌታቸውን አመሰግናለሁ። በትንታኔና በተለያዩ ሀሳቦችም ወደፊት እንመለሳለን። ለማንኛውም ሚስተር ትራምፕ በዘመቻቸው ወቅት ይዘዋቸው ከነበሩ አቋሞቻቸው እያለዘቡ እየቀየሯቸውም የሚታዩ ነጥቦች ጥቂት አይደሉም። የዩናይትድ ስቴትስ አውራ ዲፕሎማትና ከዋነኞቹ የተፈጥሮ አካባቢ ደህንነት ተሟጋቾች አንዱ የሆኑትን ጆን ኬሪን ጨምሮ ብዙዎች ይህንን እየተናገሩ ናቸው። ለማንኛውም ግን ሚስተር ትራምፕ እየሰጡ ባሉት ሹመት የሚኮሩ መሆናቸውን በካቢኔያቸው እንደሚተማመኑም በኩራት እየተናገሩ ናቸው። that has ever been assembled in our nation's history. በሀገራችን ሙሉ ታሪክ ውስጥ ከታዩት ሁሉ ከእጅግ ድንቆቹ አንዱ የሆነ ካቢኔ እያዋቀርን ነው ብያምናለሁ። ተመራጭ ፕሬዚደንት ዶናልድ ጆን ትራምፕ።